Science and uh, Technology. ከ16 ዓመታት ገደማ በፊት አንድ ተብሎ የተጀመረው የዊኪፒዲያ አማርኛ ገጽ እስከ ዛሬ ድረስ በውስጡ የያዛቸው መጣጥፎች ከ15000 በታች ናቸው። የኦሮምኛ ቋንቋው ገጽ ከ1000 በታች መጣጥፎች ሲይዝ፣ በትግርኛ ቋንቋ የሚገኙት መጣጥፎች 200 እንኳን አይሞሉም። ይህን ለማነጻጸር በሌሎች ቋንቋዎች የሚዘጋጁ የዊኪፒዲያ ገጾችን መመልከት ጠቃሚ ይሆናል። ለምሳሌ በእንግሊዝኛ ቋንቋ የዊኪፒዲያ ገጽ ከ6 ሚሊዮን በላይ መጣጥፎች ይገኛሉ። እንግሊዝኛ፣ ጀርመንኛ ወይም ፈረንሳይኛ ለማይናገሩ አፋቸውን በአማርኛ፣ ኦሮምኛ ወይም ትግርኛ ለፈቱ ሰዎች ከኢንተርኔት መረጃዎችን ለማግኘት ምን ያክል ፈታኝ ሊሆን እንደሚችል ዊኪፒዲያ አንድ ማሳያ ነው። ኢትዮጵያዊው አስመላሽ ተካ እንዲህ አይነት ችግሮች በኢንተርኔት አማካኝነት በሚቀርቡ የትርጉም አገልግሎቶች ሊፈቱ ይችላሉ ብሎ የሚያምን ባለሙያ ነው። በድር የሚገኙ አብዛኞቹን ይዘቶች ከተመለከት፣ የሚቀርቡት በእንግሊዝኛ እና በሌሎች በጣት በሚቆጠሩ ቋንቋዎች ነው። ለምሳሌ እውቀት ተደራጅቶ የሚሰነድበትን ዊኪፒዲያን ውሰድ። ከአምስት ሚሊዮን በላይ መጣጥፎች ሳይኖሩት አይቀርም። የትግርኛ ዊኪፒዲያ ወይም የአማርኛ ዊኪፒዲያን ብትመለከት ግን ያን ያክል መጣጥፎች አታገኝም። የመፈለጊያ ድሮችን መረጃ ስትጠይቃቸው ከእነዚህ የእውቀት ማከማቻዎች የምትፈልገውን ሊያቀርቡልህ አይችሉም፣ ምክንያቱም በአማርኛ ወይም በትግርኛ አልተጻፉምና። ይህንን በሰው ኃይል ላድርገው ብትል ዓመታት ይፈጃል። ማሽን ትራንስሌሽን በመጠቀም እነዚህን የእውቀት ማከማቻዎች ሰዎች እንዲጠቀሙባቸው ማድረግ እንችላለን ብለን እናምናለን። አስመላሽ የጠቀሰው የማሽን ትርጉም ወይም ማሽን ትራንስሌሽን ከዚህ ቀደም ጉግልና ማይክሮሶፍትን በመሳሰሉ ኩባንያዎች ሲሰራበት የቆየ ነው። በኢንፎርሜሽን ቴክኖሎጂ ትምህርቱን በኢትዮጵያ ጀምሮ በአውሮፓ የማስተርስና የፒኤችዲ ዲግሪውን የተማረው አስመላሽ ከስራ ባልደረባው አዳም ቡድዌይን ጋር በመተባበር ለአራት የኢትዮጵያ ቋንቋዎች የትርጉም አገልግሎት የሚሰጥ ልሳን የተባለ ኩባንያ አቋቁመዋል። አራቱ የኢትዮጵያ ቋንቋዎች አማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ ናቸው። የልሳን ዋና ስራ አስፈጻሚ አዳም ቡድዌይን እንደሚለው በኢንተርኔት አገልግሎት የሚቀርቡ እድሎችን ለሁሉም ተደራሽ ማድረግ ለኩባንያው መመስረት ዋነኛው ገፊ ምክንያት ነው። ሁለታችንም ድርን ለሁሉም ማህበረሰቦች ተደራሽ የማድረግ ፍላጎት አለን። ምክንያቱም በሚቀጥሉት ጥቂት ዓመታት አስርት ዓመታት ወይም በሕይወት እስካለን ድረስ በድር በኩል የሚገኝ በርካታ እድል አለ። እነዚያን እድሎች ሁሉም ማግኘት መቻሉ እጅግ ጠቃሚ ነው። የልሳም መስራቾች የሰው ልጆች ሁሉ በድረ ገጽ የሚገኙ መረጃዎችን በአፍ መፍቻ ቋንቋቸው ሊያገኙ ይገባል የሚል አቋም አላቸው። ሁሉም ሰው ዓለምን ለመረዳት ይችል ዘንድ እኩል መረጃ የማግኘት እድል እንዲኖረው ማረጋገጥ እንፈልጋለን እናደርጋለን የሚሉት የልሳን መስራቾች በኩባንያው ድረገጽ ባሰፈሩት መረጃ ሰዎች ከመላው ዓለም ከተለያዩ ምንጮች መረጃ እንዲያገኙ በማመቻቸት የሐሰት ዜናን ለመዋጋት የሚደረገውን ጥረት የመደገፍ ፍላጎታቸውን ገልጸዋል። የልሳን መስራቾች የሆኑት ዋና ስራ አስፈጻሚው አደም ቡድዌይን እና የቴክኖሎጂ ዘርፍ ኃላፊው አስመላሽ ተካ የተገናኙት ስራ ፈጣሪዎችን ለማጣመር በተዘጋጀ ስብሰባ ላይ ነው። በመድረኩ ለሶስት ወራት የመወያየት እድል የሚያገኙት ባለሙያዎች ሀሳብ ይለዋወጣሉ፣ እቅዶቻቸውን ይነጋገራሉ፣ ደንበኛ ሊሆኑ ከሚችሏቸውም ይመክራሉ። ልሳንን የመመስረት ሀሳብ ከአስመላሽ በኩል ብቅ ያለው በዚህ ውይይት ላይ ነበር። አስመላሽ ይሄ በኢትዮጵያ ትልቅ ችግር እንደሆነ ያውቅ ነበር። ምክንያቱም ለኢትዮጵያ ቋንቋዎች ጥሩ ማሽን ትራንስሌሽን ወይም አውቶማቲክ ትራንስሌሽን ሲስተም ባለመኖሩ ይሄ መፍትሄ ሊበጅለት የሚገባ ትልቅ ችግር መሆኑን ታስቦ ነበር። ችግሩን ለመቅረፍ የሚያስፈልገው ቴክኒካዊ እውቀትም ከሞላ ጎደል ነበረው። በዚያ ላይ ተመስርተን መስራት ጀምረን እያደገ ሂዲዮ በዚያ ኩባንያ ስንሰራ ይኸው አመት ከስድስት ወር ገደማ ሆነ። አንድ አመት ተኩል በላይ ከወሰደ ስራ በኋላ ልሳን በድረገጽ በኩል ይፋ ሆኗል። የኢንተርኔት አገልግሎት ተጠቃሚዎች ልሳን አይ ኤአይ በተባለ ድረገጽ ከአማርኛ ወደ እንግሊዘኛ ወይም ከእንግሊዘኛ ወደ አማርኛ አጫጭር አረፍተ ነገሮችን ካለፈው መስከረም አንድ ቀን ጀምሮ መተርጎም ይችላሉ። የልሳን ትርጉም ከመጀመሪያ እስከ መጨረሻ ያለ ሰው እገዛ ለዚሁ ስራ በተዘጋጀ ማሽን ብቻ የሚከወን ነው። ለዚህም የልሳን ቴክኖሎጂ ቋንቋ መማር ይኖርበታል። አስመላሽ እንደሚለው ልሳንን ስራ ላይ ለማዋል ከዚህ ቀደም ተመሳሳይ የትርጉም ስርዓት ለመገንባት ግልጋሎት ላይ ከዋሉ ዘዴዎች የተለየ ቴክኖሎጂ ተጠቅመዋል። ስርዓቱ በሚሊዮኖች ከሚቆጠሩ ምሳሌዎች ይማራል። ሰርተይን መንስ ኦፍ ሰንሻይን የ13 ወራት የፀሐይ ብርሃን አይላይክ እንጀራ እንጀራ ወዳለሁ። እንዲህ አይነት በሚሊዮኖች የሚቆጠሩ ምሳሌዎች ይኖራሉ። አንድ ሰው አይላይክ ሰንሻይን ብሎ ሲጽፍ እንዲህ አይነቱ ምሳሌ በስልጠና ሂደቱ ታይቶ ባይታወቅም ስርዓቱ ሰንሻይን የሚለውን ቃል የ13 ወራት የፀሐይ ብርሃን ከሚለው ምሳሌ ወስዶ ይተረጉመዋል። አይላይክ የሚለውን ከሌላኛው የማስተማሪያ ምሳሌ እንጀራ ወዳለሁ ከሚለው ይወስዳል። ከዚያም ይህ አረፍተ ነገር የፀሐይ ብርሃን ወዳለሁ የሚል ትርጉም እንዳለው ይረዳል። ባለፈው መስከረ አንድ ስራ የጀመረው ልሳን እንደ ጉግል እና ሌሎች ተመሳሳይ ግልጋሎት አቅራቢ ቴክኖሎጂዎች ሁሉ አጫጭር አንቀጾችን ይተረጉማል። ተጠቃሚዎች በርከት ወይም ረዘም ያለ ጽሁፍ ካላቸው ወደ አጫጭራ አገዳዎች በመከፋፈል እንዲተረጉምላቸው ማቅረብ እንደሚገባቸው አስመላሽ ለዶቸቨለ ተናግሯል። ለአጫጭር አረፍተ ነገሮችም ሆነ ለአንቀጾች እንደ ልሳን አይነቶቹ ቴክኖሎጂዎች የሚሰጡት ትርጉም ሁል ጊዜ የተዋጣለት አይሆንም። እኛም ሆንን ጎግል ማንኛውም የማሽን ትርጉም አቅራቢ ዋስትና ማቅረብ አይችልም። ማሽን በመሆኑ ሁል ጊዜ መቶ በመቶ ትክክለኛ ትርጉም ሊሰራ እንደማይችል ሁሉም ሰው ያውቃል። ለአንዳንድ ቋንቋዎች የተሻለ ነው፣ ለሌሎች ደግሞ የከፋ ይሆናል። A ቴክኒካዊ ጽሑፎች ለመተርጎም ቢሞክሩ ትርጉሙ ፍጹም እንደማይሆን ግልጽ ነው። እንደ ሕክምና ላሉ ማናቸውም ሰነዶች ትርጉም የሚፈልጉ በጣም ጥሩ ትርጉም መስራት የሚችል አገልግሎት አለን። ይሄ ቴክኖሎጂውን በመቶዎች ከሚቆጠሩ ሙያተኛ ተርጓሚዎች ጋር በማጣመር ለእንዲህ አይነት ችግሮች አስተማማኝ ትርጉም የሚያቀርብ ነው። አሁን በነፃ ማንኛውም ሰው እንዲጠቀምበት የጀመር ነው። የትርጉም አገልግሎት የተለመዱ ጽሑፎችን ለመተርጎም የተሰራ ነው። ስለዚህ ተገልጋዮች ትርጉሙ ፍጹም እንዳልሆነ በፍጥነት ይረዳሉ። በአግባቡ የሚሰራ በጣም ጥሩ መተርጎሚያ ቢሆንም ሁል ጊዜም የሚፈጠሩ የአውድ ስህተቶች ይኖራሉ። ምክንያቱም ለማሽን ትርጉም ፍጹም መሆን በጣም ከባድ ነው። ለዚህ አንቱታ ጥሩ ምሳሌ ነው። በአማርኛና ሌሎች የኢትዮጵያ ቋንቋዎች ውስጥ ያለው አንቱታ በእንግሊዘኛ ውስጥ በቀጥታ አይገኝም። የልሳን የቴክኖሎጂ ዘርፍ ኃላፊ የሆነው አስመላሽ እንደሚለው አንቱታ በትርጉም ሂደት ውስጥ ሊያመጣ የሚችለውን ልዩነት ለማስተማር ጊዜ ጊዜ ይፈጃል። አሁን ያለን ስርዓት ይህን ችግር አልፈታውም፣ ረጅም ጊዜም ፈታኝ ሆኖ ይቀጥላል። የትኛውን አንቱታ በየትኛው አውድ እንደምንጠቀም ለማስተማር በርካታ ምሳሌዎች መስጠት ይፈልጋል። እድሜያቸው ከፍ ስላሉ ሰዎች እየተናገር ከሆነ ወደ መደበኛው የአክብሮት አጠራር ለመቀየር ወይም ከጓደኛ ጋር በሚደረግ ንግግር መደበኛ ያልሆነውን ለመጠቀም ከሁለት ወይም ሶስት አረፍተ ነገሮች በመማር ይጀምራል። በሂደት ሰዎች ልሳንን ሲጠቀሙ እነዚህን የተለያዩ አውዶች እየተለማመድና እየተማረ ይሄዳል። ከአማርኛ ወደ ሌሎች ቋንቋዎች ወይም በተቃራኒው የትርጉም አገልግሎት በመስጠት ረገድ ጉግል ከአመታት በፊት የጀመረው ስራ ይጠቀሳል። የልሳን ዋና ስራ አስፈጻሚ አዳም ቡድዌይን በኢትዮጵያ ገበያ ለእንዲህ አይነት ግልጋሎት ከፍተኛ ፍላጎት መኖሩን እንደተረዱ ለዶችቭለ ተናግሯል። ልሳንን መስራት ስንጀምር በ በርካታ ኢትዮጵያውያንን ለትርጉም ምን እንደሚጠቀሙና ጉግል ስለሚያቀርበው ግልጋሎት ያላቸውን አስተያየት ጠይቀን ነበር። ሁሉም የጉግል መተርጎሚያ ጽሑፎችን ወደ አማርኛ ለመተርጎም በቅጡ እንደማይሰራ ትርጉሙም ደካማ እንደሆነ፣ መዝገበ ቃላት እንደሚጠቀሙ ወይም ሁለቱን ቋንቋዎች የሚናገሩ ጓደኞቻቸውን እርዳታ እንደሚጠይቁ ነገሩን። በርካታ ሰዎች ያለባቸውን ይህን ችግር ለሚፈታ ጥሩ የትርጉም አገልግሎት ፍላጎት እንዳለ እርግጠኞች ነን። ለእንግሊዝኛና ለአማርኛ ትክክለኛ ትርጉም መስራት የሚችል ግዙፍ መረጃ ያለው ቋትና አጠቃላይ ስርዓት በማዘጋጀታችን ልሳንን ልዩ የሚያደርገው ይመስለኛል። ይህ የመጀመሪያው ነው። ሁለተኛውና እጅግ ወሳኙ ጠቀሜታው ደግሞ ለትግርኛና ለኦሮምኛ ቋንቋዎች እንዲህ አይነት አገልግሎት በማቅረብ እኛ የመጀመሪያዎቹ ነን። ለእነዚህ ቋንቋዎች የማሽን ትርጉም የሚሰራ ስርዓት የለም። ልሳን ከአማርኛ ወደ እንግሊዘኛ ወይም በተቃራኒው የሚሰጠው የትርጉም አገልግሎት ስራ ላይ ውሏል። የትግርኛው አገልግሎት በመጪዎቹ ሳምንታት ይጠበቃል። ኦሮምኛ እና ሶማሊኛ ይከተላሉ። ልሳን በድረገጽ ከሚያቀርበው ነጻ የትርጉም አገልግሎት በተጨማሪ ለንግድ ኩባንያዎች፣ መንግስታዊ ያልሆኑ ድርጅቶች የሚሆን ለግለሰቦች አማርኛን ጨምሮ ለተለያዩ የኢትዮጵያ ቋንቋዎች ሰነዶች ይተረጉማል። ይህ የልሳን ቴክኖሎጂ እና በመቶዎች የሚቆጠሩ ባለሙያዎችን በማቀናጀት የሚሰራ ሲሆን ትርጉሙም ጥራቱ ሥርዓቱን የጠበቀ መሆኑን አዳም ለዶይቸቨል አስረድቷል። ሌላው የልሳን ቴክኖሎጂን ያለ ገደብ የመጠቀም ፍላጎት ላላቸው የሚሰጠው የኤፒአይ አገልግሎት ነው። ይህ በቀን በሚሊዮን የሚቆጠሩ አረፍተ ነገሮችን መተርጎም ለሚሹ ጀማሪ ኩባንያዎች፣ ዜና እያሰባሰቡ ለተጠቃሚ የሚያቀርቡ ድረገጾችና ለመሳሰሉት በክፍያ የሚቀርብ ግልጋሎት ነው። ይሄኛው የግልጋሎቱ ተጠቃሚዎች አረፍተ ነገሮችን በቁጥቁጥ ከመተርጎም ይልቅ ከድረገጾቻቸው በማስተሳሰር ስራውን ለማቅለል ይረዳቸዋል። ኩባንያው የትርጉም አገልግሎት በሚያቀርብባቸው አማርኛ፣ ኦሮምኛ፣ ትግርኛና ሶማልኛ ቋንቋዎች የሚያሰባስበው የስነ ልሳን መረጃ እየተደራጀ ሲሄድ ምናልባት ሌላ ግልጋሎት ሊጀምር ይችላል። ከአማርኛ ወደ ኦሮምኛ፣ ከሶማልኛ ወደ ትግርኛ ወይም በተቃራኒው በኢትዮጵያ ቋንቋዎች መካከል የትርጉም አገልግሎት ማቅረብ ወደ እንግሊዘኛና ከእንግሊዘኛ ብቻ ሳይሆን በእነዚህ ቋንቋዎች መካከል የትርጉም አገልግሎት መጀመር ቀጣዩ እርምጃችን ይሆናል። ይህ ድርን ለሁሉም ሰው ክፍት ማድረግን ብቻ ሳይሆን እርስ በርስ እንዲገናኙ ስለሚያደርግ ከተልኳችን ጋር የተስማማ ነው። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጤና ይስጥልኝ።